ማህደረ ዜና። በ1977 ኢትዮጵያ በድርቅ ተመታ፣ ዜጎቿ በረሃብ ሲያልቁም እኛ አሏሉ። ያኔ ሐቫና የነበሩ ኢትዮጵያውያን ለኢትዮጵያውያን የምንልከው ስንዴ የለንም፣ ቢኖረንም በቂ አይደለም። የምንረዳው ግን አለን፣ ደማችንን እና የመጀመሪያው ሆነው ለኢትዮጵያውያን የሚላክ ደም ሰጡ። ፊደል ካስትሮሩስ አርብ ማታ አረፉ። ካስትሮና ኢትዮጵያውያን፣ ኢትዮጵያና ኩባ የዛሬ ዝግጅታችን ትኩረት ነው። ላፍታም አብራችሁን ቆዩም የትንሽቱ አፍሪቃዊት ሀገር የኬፕ ቬርዴ ፕሬዚደንት ዮርግ ካርሎስ ፎንሴካ ግርማ ሞገስ የተላበሱና አወዛጋቢ መሪ አሏቸው። ካስትሮን ባለፈው ቅዳሜ የግዙ ፊቱም የሀብታሚቱም የዓለም አድራጊ ፈጣሪቱ የዩናይትድ ስቴትስ የአምሳ ዘመን ጠላት ሆነው አወዛጋቢ የማይባሉበት ሰበብ ምክንያት በእርግጥ ሊኖር አይችልም። ለአብዛኛው ኩባዊ ግን ተወዳጅ፣ ቆራጥ፣ ጽኑም፣ ጀግናም፣ ደግና አዛኝ መሪ ነበሩ። ኩባ ለተማሩ ኢትዮጵያውያን ደግሞ ኢንጂነር ደረጀ ሸቴ እንደሚሉት አባት አከል አስሮ ማለት እዛ ሄደን ተምረን ለመጣን ትልቅ ባለ ውለታ አባታችን ማለት ነው። ክልክ በቃ ወላጅ አባቴ የሞት ያህል ያዘን። ትልቅ ውለታ አለብን የነሱ። ሌላው የኩባ ተማሪ አቶ ዝናው ተሰማ ከሉበት ካስትሮ በዛን ጊዜ ከኢትዮጵያ ለትምህርት ወደ ኩባ ከተጓዝ ነው። ከመጀመሪያ ዙር አንድ ሺ ሁለት መቶ ተማሪዎች ነበርን። ሁላችንም በአጠቃላይ እንደ አባት የምናያቸው መሪ ነበሩ። የቀድሞ ባልደረባይም የቅርብ ወዳጀም ጋዜጠኛ ተፈሪ ለገሰ ካስትሮን እንደ ሀገር መሪ እንደ ባለስልጣን፣ ወይም እንደ ታላቅ አንቱ አይላቸውም። እንደ አባት ይወዳቸዋልና እንደ ሩቅ ሰው በሁለተኛ ስማቸው አይጠራቸውም። በጣም ያቀርባቸዋልና ፊደል ይላቸዋል። ነጻ ኩባም የተማረም፣ ጤናማ ጠንካራ ኩባዊ ካለ ካለ ካስትሮ አይታሰብም ነበረ። ፊደልን ስታስብ በእኔ እይታ ለሰው ልጅ ባለው ክብር ጥቁር ሆንክ ነጭ፣ ድሃ ሀብታም። የተከበረ ህይወት ሊኖረው ይገባል የሚል እምነት ያለው ነበረ። በኩባ ላይ የምታየው ያንን ነው። እሱ ወደ ስልጣን ከመጣ በኋላ ከጓደኞቹ ጋር በፊት የነበረው የድሃና የሀብታም የጥቁርና የነጭ የገዥና የተገዥ የሚለውን ነገር ሙሉ በሙሉ መቀየር የቻሉ ናቸው። ኩባ ስትሄድ ገንዘብ ቁጥር አንድ አይደለም። ገንዘብ ስልጣንም አቅምም የለውም። እኔ በነበርኩበት ዘመን ማለት ነው ለልጅህ የምታስብበት ስለ ትምህርት፣ ስለ ጤና የምታስብበት የምትጨነቅበት ሀገር አይደለም። መንግስት ራሱ የሚጨነቅልህ ነው። ኩባም ትንሽ ደሴት ናት። የአስራ አንድ ሚሊዮኖች ሀገር ደሃ ናት። ረጅም ጊዜ የጸናው የዩናይትድ ስቴትስ ማዕቀብ፣ የሶቪየት ኅብረት መፈረካከስ፣ የኮሚኒስቱ ዓለም መዳከም ሲታከልበት ድህነቱም ጠጠር ጠንከር ብሏለም ተረባግን አታውቅም። ማይም ዜጋም የላትም። በህክምና እጦት የሚሞት ኩባዊም የለም። በአብዛኞቹም የደቡብ አሜሪካ ሀገራት የነገሰና የተንሰራፋው የአደንዛዥ ዕፅ ንግድና ነጋዴ፣ ዘራፊ፣ ማጅራት መቺ፣ ገዳይ ለኩባውያን በመገናኛ ዘዴ ከሚሰሙት የጎረቤት ሀገር ዜና ባለፍ አያውቁትም። የጥቁር ነጮች ግጭት ንቀት ቁጭትን ኩባውያን ከዩናይትድ ስቴትስ ከሚሰራጭ ዘገባ ውጪ በገቢር አያውቁትም። ኩባ ማይም ዜጋ የላትም ያልተማረ የሚባለው ዘጠነኛ ክፍል ነው። ተፈሪ ለገሰም የካስትሮና የባልደረቦቻቸው ትግል ስራ ውጤት ይለዋል። ዜጎቿ እነሱ ወደ ስልጣን ሲመጡ ከነበሩት መሃይምነት ወጣው ዘጠኝ ነጥብ ዘጠኝ ይሆናል። እንዲያውም የቅርቡ የዩኔስኮ መረጃ ማንበብና መጻፍ ሳይሆን ዘጠነኛ ክፍል ድረስ የተማረ ነው ማለት ነው። አነስተኛው ብዙውን ጊዜ የዝች ዓለም መመዘኛዎች በወረቀት ገንዘብ ላይ የተመሰረተ ነው። ስለ ጤና፣ ስለ ትምህርት፣ ስለ ወጦ መግባት፣ ስለ ደህንነት መመዘኛው ያ ቢሆን፣ ኩባ መጀመሪያ ከሚቀመጡት ሀገራት አንዷ እንደምትሆን አምናለሁ። ለእኛ በተለይ ለኢትዮጵያውያን ፍቅር ነበሩ። አክብሮታቸውም በጣም ከፍ ያለ ነው። ፍቅር አክብሮቱም እንዲህ ተጀመረ። መጋቢት 14 1969 ሶማሊያን ለሶስት ቀናት የጎበኙት ፊደል ካስትሮ አዲስ አበባ ገቡ። አዲስ አበባን ሲጎበኙ ሁለተኛቸው ነበረ። ዓላማቸው ያኔ በጦር የደረጀችው የጀኔራል ዚያድ ባሪዋ ሶሻሊስታዊት ዴሞክራቲክ ሪፐብሊክ ሶማሊያ በአብዮት ማዕበል የምትናጠዋን በጦር ኃይል ደካመዋን የኮሎኔል መንግስቱ ኃይለ ማርያም ሕብረተሰባዊት ኢትዮጵያን እንዳትወር ለማግባባት ነበረ። ካስትሮም ከአዲስ አበባ ወደ ሶስተኛዋ የአካባቢው ሶሻሊስታዊት ሀገር ደቡብ የመን ተጓዙ። መጋቢት 15 በሊቀመንበር መንግስቱ ኃይለማርያም የሚመራው የኢትዮጵያ መንግስት የመልክተኞች ጓድ ማምሻውን ተከትላቸው አደን የደረስነው ከምሽቱ 12 ሰዓት ግድም ነበረ። የኩባና የሶማሊያ መልእክተኞች ቀድመውን ደርሰዋል ይላሉ ኮሎኔል መንግስቱም ትግላችን ባሉት መጽሐፋቸው ፊደል ካስትሮና ምክትላቸው የየመኑ ሶሻሊስታዊ ፓርቲ መሪ አብዱልፈታህ እስማኤልና ተከታዮቻቸው የሸመገሉት ድርድር ያለ ውጤት አበቃ። ዚያድ ባሬ ሌሊቱን ወደ ሞቃዲሾ ተመለሱ። መንግስቱም ወደ አዲስ አበባ ከመመለሳቸው በፊት ካስትሮን አነጋገሩ። ጓድ ፊደል ሲቀበሉን ጦርነቱን ገጥመን የተሸነፈን ይመስል በጣም በማዘንና በመጨነቅ ሊያጽናኑን ሞከሩ፣ ይላሉ መንግስቱ። ቀጠሉ። ሶማሌዎች ውጊያውን ሊያሸንፉ ይችላሉ፣ በጦርነቱ ግን አሸናፊው የኢትዮጵያ ሕዝብ ነው በማለት እኛም መልሰን አጽናናናቸው። እያሉ ካስትሮ መለሱ። ልክ ናችሁ፣ በጦርነት አሸናፊው አብዮት ነው እኛ የጠላ ነው ለአጭር ጊዜም ቢሆን መሸነፋችንን በመገመት ነው። መሸነፋችንን። ይህች ቃል ጦርነቱም የኢትዮጵያና የሱማሊያ ብቻ ሳይሆን የኩባና የሶማሊያ የደቡብ የመንና የሱማሊያ መሆኑንም አረጋገጠች። ይህች ቃል ጦርነቱ የሶቪየት ህብረትና የዩናይትድ ስቴትስ የሶሻሊስቱና የካፒታሊስቱ ጎራ ጦርነት የቀዝቃዛው ጦርነት አካል መሆኑን አረጋገጠች ኩባና የመን ወታደሮቻቸውን ወደ ኢትዮጵያ ሲያዘምቱ ሶቪየት ኅብረት ዘመናዊ ጦር መሳሪያዋን አሰብ ላይ በሊቀመንበር መንግስቱ ኃይለማርያም ቋንቋ ዘረገፈችው የኢትዮጵያና የኩባ የኢትዮጵያና የየመን ወዳጅነትም በደም ተሳሰረ። በጦርነቱ አባቶቻቸውን ያጡ ኢትዮጵያውያን ለትምህርት ወደ ኩባ ሲጓዙ ደግሞ በደም የተለሰነው ወዳጅነት ወደ ሁለተኛው ትውልድ ተዘዋወረ። ከዛም ተምረን የመጣነውን እዚህ ሀገራችን ላይ ብዙ ነገር ሰርተናል። ብዙዎች አሉ፣ በዶክተርም፣ በኢንጂነሪንግ፣ በተለያየ ሙያ እና ያ ትልቅ ትልቅ ውለታ ነው ያለብን። የኩባ ካስትሮ ደግሞ ስፔሻሊ ለእኛ እንደ አባታችን ነበረና ሰዓትም አይበቃም፣ በዚህ ዘርዝሮ ሁሉንም ነገር ማለት። ግን በሷ በልጅነት ነው የሄድነው። በጣም ህፃናቶች ነበርን። ከዛ በኋላ እዛው አደግን፣ እዛው ተማርን። እዚ የካስትሮ ትዝታ ደግሞ ኦልሞስት የእሱን ታሪክ ይዘን እያነበብን ስለሱ ስላረጋቸው ነገሮች እያወቅን ነው የመጣ ነው። እና በእኛ ትልቅ ሰው ነው። ኢንጂነር ደረጀ ወደ ኩባ እንደተጓዝ መጀመሪያ ደረጃ የስድስተኛ ክፍል ተማሪ ነበር። ከዛን ሰዓት ከአራማራ ትምህርት ቤት ነበር ያረብኩት የገባሁት። ከዛ ወደ ሰባተኛ ክፍል እንደገባው መንግስቱ ኃይለማርያም ትምህርት ቤት ቁጥር አርባ ሶስት የሚባለው እዛ ነው እስከ ወደ ፖሊቴክኒክ ወደ አባና እስከተሸጋገርኩበት ጊዜ ድረስ የተማርኩት። አቶ ዝናው ተሰማ ኩባ ከኢትዮጵያ ጦር ጎን ሆኖ የሶማሊያን ጦር እንዲወጋ ያዘመተቸው ሰራዊት አስራ አምስት ሺህ ይገመታል። ኩባ ይህን ያክል ጦር ያዘመተችበትን ምክንያት ለማወቅ አንድ ኢጣሊያዊ ጋዜጠኛ በአንድ ወቅት ካስትሮን ጠይቋቸው ነበረ። ካስትሮ መለሱ። ጋዜጠኛ ተፈሪ ይንገረን፣ ኢትዮጵያ ውስጥ ያሉን ወታደሮች፣ ይሄ ዓለም አቀፍ ወዳጅነትን ከማንጸባረቅ ውጭ ሌላ ዓላማ የለውም። የኢትዮጵያ ሰራዊት በአስራዎቹ ኪሎ ሜትሮች የሚጓዝ ነው። ለዚህም ሳይሆን አይቀርም በማራቶን ሁሉ ኮከብ የሆኑት። ለማንኛውም ግን አባትህ ከእኔ የበለጠ የእነሱን ጀግንነት ያውቃሉ ነበር ያለው። ስለ ኢትዮጵያ ታሪክ የበለጠ ጥልቅ እውቀት ያለው ነው። ከልጅነቱ ጀምሮ ደግሞ ይከታተል ነበረ። ኩባዎች ኢትዮጵያን ከጥቃት ለመከላከል ሲዘምቱ የሺ ዘጠኝ መቶ ሰባዎቹም የመጀመሪያው አይደለም። ኢጣሊያም ኢትዮጵያን በወረረችበት ወቅት ቢያንስ አንድ ኩባዊ የጦር መኮንን ከኢትዮጵያውያን ጎን ሆኖ ለኢትዮጵያ ነፃነት ተዋግቷል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ዮናስ አሽኔ የዚያን ኩባዊ ተጋድሎ የኢትዮጵያና የኩባ ግንኙነት መጀመሪያ ይሉታል። ዶክተር ተስፋዬ የጻፉት አንድ መጽሐፍ አለ። የቀይ አንበሳ በአማርኛ የተጻፈ መጽሐፍ እዚህ አሁን ተጠርጉሟል። አንድ ኩባዊ በኢትዮ ጣሊያን ጊዜ እዚህ መጥቶ በበጎ ፈቃደኝነት በማይጫው በተለያዩ ጦርነቶች ላይ ከመራፍ ሙሉ ዜታ ጋር ይተዋጋል። ከዛ ነው የሚጀምረው። ኩባና ኢትዮጵያን በግለሰብ ደረጃ ስናት ዶክተር ተስፋዬ ተርጓሚ ናቸው። ኩባ ከተማሩ ኢትዮጵያውያን ወጣቶች አንዱ መሆን አለመሆናቸውን ለአሁኑም አናውቅም። የምናውቀው ኩባ ውስጥ ያደጉና የተማሩም በሺ የሚቆጠሩ ሐኪሞች፣ መሐንዲሶች፣ ጋዜጠኞች፣ የፋብሪካ ቴክኒሽያኖች፣ ሌላም ኢትዮጵያውያን ባለሙያዎች መኖራቸውን ነው። የዚህ ሁሉ መሠረት አንድም ካስትሮም ሁለትም መንግስቱ ናቸው። ሁለተኛው ተሰደዋል። የመጀመሪያው ውድ ባለዜጎቻችን አሜሪካና፣ በመላው ዓለም ለሚገኙ ወዳጆቻችን በጥልቅ ሐዘን ሆኜ መናገር አለብኝ። ዛሬ ህዳር 25 2016 ከምሽቱ 10 ሰዓት ከ29 ደቂቃ ላይ የኩባ አብዮት መሪ ፊደል ካስትሮ ሮዝ ፊደል ካስትሮ ሩስ ወንድማቸው እና የአሁኑ የኩባ መሪ ራኦል ካስትሮ ናቸው። ዩናይትድ ስቴትስ ከ600 ጊዜ በላይ የቃጣችባቸውን የግድያ ሙከራ አምልጠዋል። የፈጣሪውን ግን በእርግጥ አላመለጡም። ማምለጥ አይችሉምም ነበረም። አሜሪካ ኩባውያን ፈነጠዙ፣ ኩባውያን ደነገጡ። በመላው ዓለም የሚገኙ የኩባና የካስትሮ ወዳጆች አዘኑ። እንደ ፖለቲከኛ አንደበተ ርቱዕ፣ እንደ ሕግ ባለሙያ ለፍትህ ተቆርቋሪ፣ እንደ አብዮታዊ ቆራጥ፣ እንደ ሰው ለድሃ አዛኝ ነበሩ። አንድ ግን ታላቅ የታሪክ ምዕራፍ ተዘጋ። አዲዮስ አሚጎስ። ነጋሽ መሐመድ ነኝ። ላዘናችሁ ጽናቱን ይስጣችሁ።